ሰላም ብዙ ነው። አንደኛው በመንስኤ እኛ የምናነሳው እንደዚህ ስትሬሰሮች ወይንም ደግሞ ጭንቀት የሚፈጥሩ ነገሮች ድብርትን ከማባባስን በተጨማሪ ተጋላጭነትን ይጨምራሉ የሚል የተለያዩ ጥናቶች አሉና። ሰላም ለእናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ስናነሳው እንደዚህ ሲሰሰሮች ወይንም ደግሞ ጭንቀት የሚፈጥሩ ነገሮች ድብርትን ከማባባስን በተጨማሪ ተጋላጭነትን ይጨምራሉ የሚል የተለያዩ ጥናቶች አሉና የሀገሪቱ ሁኔታም ያው እንግዲህ ከፍተኛ ሚና ይኖረዋል ብዬ አስባለሁ። ዶክተር ስጢፋኖስ እንዳላማውን የሰማናቸው የስነ አእምሮ ሕክምና ሐኪም ናቸው። ሰዎችን እስከ ራስ ማጥፋት ድረስ ለሚገፋፋው የአእምሮ ጤና ሁኔታ ሙያዊ ማብራሪያቸውን በምሽቱ ይሰጡናል። እኚህና ሌሎች ጉዳዮች የተካተቱበትን የምሽቱን መሰናዶው ሀብታሙ ስዩም እመራለሁ። ኤልያስ አስማሬ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁን ስለምትቆዩ በእጅጉ እናመሰግናለን። ወደ ቀዳሚው ዝግጅት እንሻገር። በኢትዮጵያ ውስጥ ከተሞች ነባር መልካቸውን የቀየሩ ግንባታዎችን እያስተናገዱ ይገኛሉ። ግንባታዎቹ የሀገሪቱን ገጽታም ሆነ የሕዝቦችን አኗኗር በበጎ የመለወጥ አቅማቸው ባይካድም በሚሊዮኖች የሚቆጠሩ በሀገሪቱ ውስጥ ያሉ አካል ጉዳተኞችን ታሳቢ ማድረጋቸው ምቾትና ፍላጎታቸውን ከግምት ውስጥ ያስገቡ ስለመሆናቸው ግን ጥያቄ ይነሳባቸዋል። በጉዳዩ ላይ የህግ ማብራሪያና የግል እይታቸውንም እንዲያጋሩን እንግዳ ጋብዘናል። ኢትዮጵያን ለራሷ ህግ ልታስፈጽማቸው ቃል ገብታ ከፈረመቻቸው ዓለም አቀፍ ህጎች አንዱ የመንግስታቱ ድርጅት የአካል ጉዳተኞች መብት ስምምነት ነው። ይህ ስምምነት ደግሞ ከሚያነሳቸው አንኳር ጉዳዮች መካከል አንዱ የተደራሽነት፣ የአክሰሰቢሊቲ፣ የተለያዩ አገልግሎቶች፣ ህንፃዎች ለአካል ጉዳተኞች አመቺ በሆነ መንገድ መሰራት አለባቸው የሚለው ድንጋጌ አንዱ ነው። የሰማችኋቸው በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ የሆኑትን ለምሽቱ በመረጽነው ርዕሰ ጉዳይ ላይ ሙያዊ ትንታኔያቸውን ሊያጋሩን የፈቀዱትን አቶ ዳኛቸው ቦጋለን ነው። ተደራሽነት ሲሉ እሳቸው ቀደም ብሎ የጠቀሱት ሀሳብ ሰፋ ያለ ይዘት አለው። ምናልባትም ተጨማሪ ማሳያዎች ካስፈለጉ፣ እንሆ ለምሳሌ ከግንኙነት ፋሲሊቲዎች አንጻር መስማት የተሳናቸው፣ አይነ ስውራን፣ አይምሮ እድገት ውስንነት ያለባቸው አካል ጉዳተኞች እንዲሁም የፊዚካል ዲስብሊቲ የአካል ጉዳት ፊዚካል ዲስብሊቲ እንደኔ አይነት ለምሳሌ ያለባቸው አካል ጉዳተኞች የተለያዩ አገልግሎቶችን እንደ ማንኛውም ዜጋ በእኩልነት አካል ጉዳት ስላለባቸው ብቻ የማግለያ ምክንያት ሳይሆን እንደ ማንኛውም ዜጋ አመቺ ተደርገው እንዲሰሩላቸው ይጠይቃል አንቀጽ ዘጠኝ የዓለም አቀፉ የአካል ጉዳተኞች ስምምነት። ከዛ በተጨማሪም ሪዝነብል አኮሞዴሽን የሚባል ኮንሰፕት ደግሞ አለ። ሪዝነብል አኮሞዴሽን ማለት ምክንያታዊ የሆነ ማመቻቸት ማለት ነው። እንደ አካል ጉዳቱ አይነት አንድ ሰው ከዛ ጋር በተያያዘ ሪዝነብል በሆነ መንገድ አስፈላጊ ማመቻቸት እንዲደረግላቸው የሚል ድንጋጌም አለ። ሌላው የዓለም አቀፉ የአካል ጉዳተኞች ሕግ ኮንሰፕት ከዚሁ ጋር የተያያዘ ምንድነው ዩኒቨርሳል ዲዛይን የሚባል ኮንሰፕት ነው። ይሄ በተለይ በአርክቴክቸር ሙያ በስነ ህንፃ ሙያ አንዱ ትልቁ መመሪያቸው ነው። ዩኒቨርሳል ዲዛይን ማለት አንድ ህንፃ ሲገነባ፣ አንድ ግንባታ ሲገነባ፣ መንገዶች ሲገነቡ፣ መዋቅሮች ሲዘረጉ አካል ጉዳተኞች ብቻ ተብሎ ሳይሆን ለሁሉም የህብረተሰብ ክፍል ተደራሽ መሆናቸውን በማረጋገጥ ላይ ተመስርተው ካልተሰሩ ከጥቅማቸው ጉዳታቸው ሊያመዝን ይችላል። በሚሊዮኖች ለሚቆጠሩ ከአካል ጉዳትና ተፈጥሯዊ ውስንነት ጋር የሚኖሩ ዜጎቿን ለማገዝ ኢትዮጵያ የፈረመችው ህግ አስራ ሁለት ዓመታትን ደፍኗል። እሱን የተከተሉ ደጋፊ ህጎችም አሉ። ሀገሪቱ በይዘቱ አጓጉ የሆነውን ህግ ለመተግበር ምን ያክል ተጉዛለች የሚለው ጥያቄ ግን ወጥ መልስ አይገኝለትም። ሌሎች ዝርዝር መብቶችን ትተን የከተሞችን ነባር መልክ እየለወጡ ያሉ አዳዲስ ግንባታዎች አካል ጉዳተኞችን በበቂ ሁኔታ ታሳቢ ያላደረጉም በሚል ትችት ይቀርባል። ኢትዮጵያ በዚህ ረገድ ያለችበትን ደረጃ አቶ ዳኛቸው እንዲገልጹታል። ወደኋላ ቀርተናል ማለት ብቻ ትንሽ የሚያንስ ይመስለኛል። ብዙ ግንባታዎች በሚገነቡበት ጊዜ፣ መንገዶች በሚገነቡበት ጊዜ፣ የባቡር ፕሮጀክት ለምሳሌ በሚሰራበት ጊዜ በእርግጥ ለአካል ጉዳተኞች ተደራሽ ለማድረግ ታሳቢ ለማድረግ እንደተሞከረ ሙከራዎች ይታያሉ። ለምሳሌ ራምፖች፣ ዊልቸር ራምፖች የባቡር መስመሮች ላይ ስትሄድ፣ ፕሮጀክቱ ላይ ስትሄድ ለአካል ጉዳተኞች ተብለው ለማመቻቸት የተሞከሩ ነገሮች አሉ። ነገር ግን ጥቅም ላይ ለመዋል እነሱን እጅግ በጣም አስቸጋሪ ነው። ምክንያቱም ተጨማሪ አስፈላጊ የሆኑ ፋሲሊቲዎች ሙሉ በሙሉ ተሟልተው አይገኙም። ስለዚህ ሕንፃዎች ተደራሽ አይደሉም። በትምህርት ቤቶች አካባቢ አብዛኛው ትምህርት ቤት፣ አብዛኛው መገልገያ፣ አብዛኛው የጤና ተቋም ለአካል ጉዳተኞች ተደራሽ አይደለም። ነገር ግን ቀደም ሲል እንዳልኩ ከመንግስታቱ ድርጅት የአካል ጉዳተኞች ስምምነት በተጨማሪ በሀገራችን ደግሞ አንድ አዋጅ አለ። አዋጅ ስድስት ሀያ አራት ሁለት ሺ ዘጠኝ የሚባል አዋጅ አለ። የሕንፃ አዋጅ ነው ይሄ ይሄ አዋጅ ለአካል ጉዳተኞች ብቻ ተብሎ ሳይሆን ማንኛውም ህንጻ በሚገነባበት ጊዜ ማሟላት የሚገባቸው መስፈርቶች ብለው ከሚያስቀምጣቸው ውስጥ አንዱ ለአካል ጉዳተኞች ተደራሽ መሆን አለባቸው እነዚህ ግንባታዎች የሚል ነው። ስለዚህ አሁን ለምሳሌ በሰፊው የመንግስት ፕሮጀክት አለ አንድ አርባ ስልሳ ወይም ሀያ ሰማንያ የሚባሉ የኮንዶሚኒየም ፕሮጀክቶች አሉ ለምሳሌ እነዚህ ፕሮጀክቶች በአብዛኛው የአካል ጉዳተኞች ተጠቃሚዎችን ያገናዘቡ አይደሉም። አንደኛ ቤቶቹ የሚሰጡት ለባለ እድሎች ከሶስተኛ ፎቅ ወይም ከሁለተኛ ፎቅ ምናምን በላይ ነው። ፎቆቹ በአብዛኛው ሊፍት የላቸውም፣ ኤሊቬተር የላቸውም። አላቸው እንኳን ቢባል ኤሌቬተር፣ ወደ ኤሌቬተሩ ደግሞ ለመድረስ እጅግ በጣም አስቸጋሪ አመች ያሉን ሁኔታዎች ይፈጠራሉ። አንዳንድ ደግሞ የማልፋንክሽን የሚያደርጉ ኤሊቬተሮች በሚኖሩበት ጊዜ ጥገና በአስቸኳይ አይደረግም። ብዙዎቹ ፋሲሊቲዎች ላይ ሊፍቶች በማይሰሩበት ጊዜ ጥገና አይደረግም። እኒህ በወረቀት ላይ የሰፈሩ ሕጎች አለመተግበራቸው የሰዎችን ሕይወት የነጠቁ ክስተቶች መንስኤ መሆናቸው አልቀረም። ከአሳዛኝ ማሳያዎች መካከል አንዱን ለበርካታ ዓመታት አካል ጉዳተኞችን በሚመለከቱ ጉዳዮች ላይ የህግ ባለሙያና አማካሪ ሆኖ የሰሩት አቶ ዳኛቸው ቦጋለ ያጋሩናል። በቅርቡ አይንክ ከአንድ ዓመት ሁለት ዓመት በፊት ይመስለኛል፣ አንድ አይነ ስውር ኢትዮጵያዊ ወደ አንድ መገልገያ በሚሄድበት ወቅት የመንግስት ተቋም ነው። ተቋሙን ለጊዜው ከመጥራት እቆጠባለሁ። ያ ተቋም ሊፍት አለው። ነገር ግን ሊፍቱ ወይ ስራውን አልጀመረም ወይ በጥገና ላይ ነው ያለው። ይህንን የሚያመላክት ምንም ምልክት አልነበረም፣ ወይ ደግሞ ለዛ ለአይነ ስውሩ ሊያውቀው በሚገባ መንገድ ኖቲስ ሊያደርገው በሚገባ መንገድ አልተነገረውም። ስለዚህ ያንን ኤሊቬተር ለመጠቀም ከፍቶ ሲገባ እዛ ውስጥ ወድቆ ሕይወቱ አልፈዋል። ወዲያውኑ ሕይወቱ ያለፈው። ይሄ በጣም የቅርብ ጊዜ ትዝታ ነው። ከስድስት ዓመታት በፊት ገደማ የመንግስታቱ ድርጅት የህፃናት አድን ድርጅት ዩኒሴፍ ኢትዮጵያ ውስጥ ወደ ስምንት ሚሊዮን የሚጠጉ አካል ጉዳተኞችና ተፈጥሯዊ ውስንነት ያለባቸው ሰዎች ስለመኖራቸው በአንደኛው ሰነዱ ላይ ጠቅሷል። የፈረመቻቸው ዓለም አቀፍ ህጎችና ያወጣቻቸው ሀገራዊ ህጎች፣ ይህም ብዛት ያለው ማህበረሰብ ህይወት በመቀየር ረገድ ከፍ ያለ ሚና ያለው መሆኑን የተገነዘበች የምትመስለው ኢትዮጵያ ህግጋቱን ለማስፈጸም ምን ከለከላት ብለው መጠየቅ አይቀሬ ነው። ዋነኛ መልሱ የሚመስለኝ የአካል ጉዳተኞች ተሳትፎ በተለይ በውሳኔ ሰጪነት ሚና ላይ ያላቸው ተሳትፎ እጅግ በጣም ዝቅተኛ በመሆኑ ነው። አካል ጉዳተኞች ህጎች ሲረቀቁ፣ ፖሊሲዎች ሲረቀቁ ተሳትፏቸው እንዲሁ ተሳተፉ ለማለት ያህል ብቻ እነሱን የመጋበዝ ነገር ሊኖር ይችላል። ነገር ግን በዋነኝነት በውሳኔ ሰጪ አካላት ውስጥ እንዲሁም ክትትልና ግምገማ ማድረግ ባለባቸው የመንግስት አካላት ውስጥ የአካል ጉዳተኞች ተሳትፎ የራሳቸው የአካል ጉዳተኞች ተሳትፎ በቂ አይደለም። ለምሳሌ የአካል ጉዳተኞችን ጉዳይ የሚመለከተው የመንግስት አካል በአካል ጉዳተኛ ነው መመራት ያለበት። ምክንያቱም ከአካል ጉዳተኛው በላይ ስለዚህ ጉዳይ ሊያቅ የሚችል ሰው ብዙ የለም። ስለዚህ ሊፋይድ የሆኑ ብቃት ያላቸው በጣም ብዙ አካል ጉዳተኞች ባሉበት ሀገር በአመራር ቦታ ላይ በዚህ ጉዳይ ላይ በኃላፊነት ቦታ ላይ የሚቀመጡ ሰዎች ግን ምንም አይነት የአካል ጉዳተኝነት ልምዱም የሌላቸው የህይወት ልምዱ የሌላቸው በዛ ዙሪያ ላይ ዳይሬክት የሆነ ኤክስፒሪየንስ የሌላቸው ሲሆን ይታያል። ይሄ ነባራዊ ሀቅ ነው። በማስረጃ ተደግፎ ሊቀርብ የሚችል ነባራዊ ሀቅ ነው። ስለዚህ ውሳኔ ሰጪ ላይ ከሌለ አንድ የህብረት የህብረተሰብ ክፍል ያንን የህብረተሰብ ክፍል የሚመለከቱ ጉዳዮች ተፈጻሚነታቸው እጅግ በጣም ያነሰ ነው ማለት ነው። ስለዚህ ትርጉም ያለው ተሳትፎ አለመኖሩ ዋነኛ ተግዳሮት ነው ብዬ የማስበው። ኢትዮጵያ በተፈጥሯዊና ሰው ሰራሽ ምክንያቶች ለአካል ጉዳት የሚዳረጉ ዜጎቿ ቁጥር ቀላል የሚባል አይደለም። በሀገሪቱ የተለያዩ ስፍራዎች የተበራከቱት ግጭቶች፣ ጦርነት ብሎም ከአፍሪካ ከቀዳሚዎቹ መካከል የሚያደርጋት የትራፊክ አደጋ በቀጣይ ዓመታት ከአካል ጉዳት ጋር የሚኖሩ ዜጎችን ቁጥር ይጨምራሉ ተብሎ ይጠበቃል። የኒ ማኅበረሰብ ክፍሎችን ጥያቄዎችና ፍላጎቶች ለማሟላት ወደ መፍትሄ ከሚያደርሷት መላዎች መካከል አንዱን አቶ ዳኛቸው አጋርተውናል። እነዚህ የአካል ጉዳት መንስኤዎች ባሉበት ሀገር እና የአካል ጉዳት ቁጥር እየጨመረ በሚሄድበት ሀገር የአካል ጉዳተኞችን ጉዳይ ገለል ማድረጉ ወይም በውሳኔ ሰጪነት ሚና ላይ ቀጥተኛ ተሳትፎ እንዲኖራቸው አለማድረግ ዞሮ ዞሮ የሚጎዳው ሀገርን ነው። እንደሚታወቀው ሊቭ ኖ ዋን ቢሃይንድ የሚባል ፕሪንሲፕል አለ። አሁን በዓለማችን ላይ የተወሰኑ የህብረተሰብ ክፍሎችን ትቶ መራመድ ለመሄድ መሞከር ዞሮ ዞሮ በጠቅላላው የሚጎዳው ሀገርን ጭምር ነው እና በአካል ጉዳተኞች አቅም ማመን ያስፈልጋል። ማየት አይቶ ከዛ በኋላ ገምግሞ ሌሎች ሀገራት እንዳደረጉት ብዙ አካል ጉዳተኞች ራሳቸውን ፕሩቭ አድርገው ሀገራቸው እያገለገሉ ነው። ያ እዚ አገር ውስጥ ኢትዮጵያ ውስጥ ደረገ ይገባዋል ባይ ነኝ። አድማጮች በተያያዥ ጉዳዮች ላይ ተጨማሪ ሀሳቦችን ካካተቱ ሌሎች መሰናዶቻችን ጋር መመለሳችን አይቀሬ ነው። ለዛሬው ግን ሙዊ ማብራሪያቸውና እይታቸውን ያጋሩንን በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ የሆኑትን አቶ ዳኛቸው ቦጋልን በእናንተ ስም አመሰግናለሁ። ሀብታሙ ዝይም ነኝ ዋሽንግተን ዲሲ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ከቅርብ ጊዜያት ወዲህ በማህበራዊ ድረገጾች ላይ እንዲሁም ደግሞ በትልልቅ የዜና አውታሮች ላይም በተለያዩ ምክንያቶች ራሳቸውን ያጠፉ ሰዎችን ዜና መስማት እየተደጋገመ ሄደዋል። ምንም እንኳ ሰዎች እዚህ ውሳኔ ላይ እንዲደርሱ የሚገፋፏቸው የተለያዩ ምክንያቶች ቢኖሩም በዋናነት ግን ተስፋ መቁረጥና ድባቴ እንደ ምክንያትነት ይጠቀሳሉ። የበለጠ እንድናውቅ ዘንድ በጉዳዩ ላይ የደንገረመው በድባቴና ራስን ማጥፋት ዙሪያ አጠቃላይ የጤና ሐኪም እንዲሁም ደግሞ የስነ አእምሮ ሕክምና ማህበር ፕሬዚደንት ከሆኑት ዶክተር እስጢፋኖስ እንዳላማው ጋር አጭር ቆይታ አድርጋለች። በመቀጠል ይሰማል። አመሰግናለሁ፣ እድሉ ስለተሰጠን። ያው ዶክተር እስጢፋኖስ እንዳላማው እባላለሁ። ሜዲካል ዶክተር ነኝ። በተጨማሪም በስነ አእምሮ ህክምና ስፔሻላይዝ እያደረግኩ ይገኛሉ። እሺ ዶክተር በድጋሚ አመሰግናለሁ። እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ የራስህን ከስነልቦና ጋር የተያዙ ነገሮችን ትጽፋለህ። ሰሞኑን ደግሞ ስለ ድብርት ህመም ጽፈ ነበረ። የድብርት ህመም ከጊዜ ወደ ጊዜ እየጨመረ እንደመጣም በጣም ብዙዎች ይናገራሉ። የድብርት ህመም እንዲጨምር አድርጓል የምትለው ነገር ምንድን ነው? በተለይ በቅርብ ጊዜያት ውስጥ በሀገራችን የድብርትንም በተለያየ አጋጣሚ ቁጥሩ በዝቶ እናያለን። ምናልባትም እንግዲህ ለቁጥሩ መብዛት አንድም የአዌርነስ ወይም ደግሞ የግንዛቤ መሻሻሎችን እንደ ምቅል ልናነሳ እንችላለን ማለት ሰው የሚሰማውን ስሜት ሳይደብቅ በሶሻል ሚዲያም ሊሆን ይችላል፣ ከባለሙያም ጋር መነጋገር ስለጀመረና ወደ ባህዱ ዓለም ማምጣት ስለጀመሩ ሊሆን ይችላል። አንደኛው ሁለተኛው የሚጨምር ምክንያት ሆኗል ብዬ ማስበው እንግዲህ ሀገሪቱ ያለች አጣብቂኝ፣ እሱንም እንደ ምክንያት ልናነሳ እንችላለን። ያው እንግዲህ የተለያዩ መጽሀፍት እንደሚሉት የድብርት ሕመም መንስኤው ብዙ ነው። አንደኛው እንደ መንስኤ እኛ የምናነሳው እንደዚህ ስተሰሮች ወይንም ደግሞ ጭንቀት የሚፈጥሩ ነገሮች ድብርትን ከማባባስን በተጨማሪ ተጋላጭነትን ይጨምራሉ የሚል የተለያዩ ጥናቶች አሉና የሀገሪቱ ሁኔታ እንግዲህ ከፍተኛ ሚና ይኖረዋል ብዬ አስባለሁ። ባህቴ ወይም ድብርት ስንል ከሌላ የአእምሮ ህመሞች በምንድን ነው የሚለየው? የተለያዩ አይነት የስነ አእምሮ ህመሞች ይገኛሉ። እንግዲህ በስነ አእምሮ ባለሙያ ዲኤስኤም ፋይቭ ወይም ደግሞ ዲያግኖስቲክ ስታቲስቲካል ማኑዋል የሚባል ህመሞችን የሚለይልን ማኑዋል አለ። እሱ ላይ እንግዲህ ለብቻቸው ከተቀመጡ ህመሞች መካከል አንደኛው ድብርት ህመሞች ወይም ደግሞ በእንግሊዝኛው ዲፕሬሲቭ ዲሶርደርስ የሚባሉ ናቸው። ብዙ አይነት ናቸው። ሜጀር ዲፕሬሲቭ ዲሶርደር እንግዲህ ወደ አማርኛው የግርድፉን መልሰው ከተባለ ከባድ የድብርት ህመም ጨምሮ ሌሎች አይነት በወዝ ምክንያት የሚመጡ በመድኃኒት ምክንያት የሚመጡ ሌላም ሌላም አይነት የድብርት ህመሞች ይገኛሉ። ከሌላ አይነት የአይምሮ ህመም የሚለዩት እንግዲህ አንደኛ ሚያሳዩት ምልክት የተለየ መሆኑ ነው። የድብርት ስሜቱ እንዳለ ሆኖ በተጨማሪም ሌሎች ወደ ስምንት ገደማ ተጨማሪ ምልክቶችን እንደ ምልክት ማንሳት እንችላለን ማለት ነው። ስለዚህ ምልክቶችን ታሳቢ በማድረግ ከሌሎች የአይምሮ ህመሞች መለየት እንችላለን ማለት ነው። በአብዛኛው እንግዲህ እንደ ባለሙያ በእድሜ ማኳያ ሊሆን ይችላል። የትኛው የማህበረሰብ ክፍል ነው በድባቴ በአሁኑ ሰዓት የተጠቃ ያለው? ይሄ እራሱን የቻለ ጥናት ሊፈልግ ይችላል። ግን ያው እንግዲህ ባለኝ ልምድ ወይም ደግሞ እንግዲህ እኔ በማያቸው ታካሚዎች አማካኝነት ከእሱ ተነስቼ በብዛት እንግዲህ መጽሐፉም እንደሚለው ፒክ ኤጅ ወይንም ደግሞ ድብርት አብዝቶ የሚከሰትበት እድሜ ከሀያዎቹ ውስጥ ከሰላሳዎቹ ባለው የእድሜ እርከን ውስጥ ነው የሚሆነው። ይህ ሲባል ግን ሌሎች የእድሜ እርከኖች ለድብርት አይጋለጡ ማለት አይደለም። በብዛት እንግዲህ እኛ የምንሰራበት ኦፒዲ በብዛት ምናቸው የተለያዩ አይነት ታካሚዎች ይኖራሉ። ወጣቶችም ይኖራሉ፣ ጎልማሳዎችም፣ እንዲሁም አለፍ ሲል በእድሜ ገፋ ያሉ ህጻናትም ያው እንግዲህ ለድብርት አይጋለጡ ማለት አይቻልም። ግን ኮመንሊ ወይም ደግሞ በብዛት በእኔ ኤክስፔሪንስ ወጣቶችን በበለጠ የማከሙ ኤክስፒሪያንስ ነው ያለኝ። በብዛትም እነሱን ነው በድብርት ህመም ሲጠቁ ስቷልኩት። ወጣቶችን በጣም ተጋላጭ የሚያደርጓቸው ወይም ደግሞ አንተ የጠቀስከውን የእድሜ እርከን ላይ ያሉ ከሀያ እስከ ሰላሳ ያሉትን ተጋላጭ የሚያደርጓቸው ነገሮች ምንድን ናቸው? እንደ አጋላጭ ምክንያቶች ብዙ ነገሮችን ማንሳት እንችላለን። እንግዲህ ሎጂካል ወይም ደግሞ ስነ ሕይወታዊ ምክንያቶች፣ በተጨማሪም ደግሞ የዘረመል ምክንያቶችን ማንሳት እንችላለን። ይሄ ጄኔቲክ ጉዳዮችን ማንሳት እንችላለን። በተጨማሪም ደግሞ ስነ ልቦናዊ ቀውሶችንም እንደ ምክንያት ማንሳት እንችላለን። ስለዚህ እነዚህን አጋላጭ ምክንያቶች ከግምት ውስጥ በማስገባት እንግዲህ በተለያዩ ጥናቶች እንደተረጋገጠው ሲደመርም ያለው ጫና እነሱ ላይ እንግዲህ ያው ከእድሜ እድሜ ሰዎች ሚና እየተለያየ ይመጣሉ እና አንድም ከእድሜ ጋር ተያይዞ በሚመጡ ጫናዎች ማለትም ዲስ የአሁን ህይወት መጀመር ሊኖርባት ይችላል። ብዙ ነገሮች ኤክስፒሪየንስ የሚያደርጉበት ዕድሜ ነው። በተጨማሪም ደግሞ የሆርሞን ለውጦችም ይኖራሉ፣ በተለይ ሴቶች ላይ ስትረሶችም ይኖራሉ። ማለት የተለያዩ አይነት ሚናዎች ይኖራሉ ና እነሱን ታሳቢ በማድረግ ይሄኛው እድሜ ቅድም የጠቀስ ነው፣ ከሀያ እስከ ሰላሳ ያለ እድሜ በበለጠ ተጋላጭ ያደርገዋል ማለት ነው። በማህበረሰባችን ውስጥ አይምሮ ጤና እንዲሁም ደግሞ ድባቴን ከመረዳት አኳያ ያለውን የእውቀት መጠን እንዴት ያዩታል? እንግዲህ የግንዛቤና የእውቀቱ መጠን እንግዲህ ባልም ልምድ መግለጽ ያክል እስከ ቅርብ ጊዜ ድረስ ብዙ ሰዎች ስለ አይምሮ ሆነም ያላቸው ግንዛቤ እንብዛም የሚባል ነበረ። ያው ከቅርብ ጊዜያት ወዲህ ግን እንግዲህ በተለያዩ አልባትም እንግዲህ የመገናኛ ብዙሃን ሊሆኑ ይችላሉ። ሌሎችም የተማሩ ሰዎች በሚያደርጉት ንቅናቄ ወይም ደግሞ ግንዛቤ ለማ ለማስጨበጥ በሚያደርጉት እንቅስቃሴ ምክንያት ግንዛቤው ትንሽ ከፍ እያለ የመጣ ይመስለኛል። አሁን በተለይ ያለፉት የተወሰኑ አመታትን ካየን ብዙ ሰዎች ስለ አእምሮ ምናምን ያላቸው ግንዛቤ በፊት ከነበረው የተወሰነ መሻሻል ነው መሰለኝ። ግን በቂ ነው ማለት አይቻልም። ለምሳሌ በድባቴ የሚጠቁ ሰዎች ወይም ደግሞ ግለሰቦች ሊደርስባቸው የሚችሉ ጉዳቶች ምንድን ናቸው? ይሄ ነገር በጊዜ ካልታከምስ ምን አይነት አደጋ ይኖረዋል? መልካም። የድብርት ታማም የተለያዩ አይነት ጉዳቶችን በታማሚውም ላይ አለፍ ሲልም በማህበረሰቡ በቤተሰብ ላይ የተለያዩ አይነት ጫናዎችን ሊያሳልፍ ይችላል። ግለሰቡ ላይ የሚያደርሰውን ጉዳት ብንመለከት እንግዲህ ድብርት ምልክቶች አንደኛው እንግዲህ ስንሰ ስለማጥፋት ማሰብ ሲልም ደግሞ ራስን ለማጥፋት መሞከር አንዱ ነው እና ስለዚህ ራስን ለማጥፋት የበለጠ ተጋላጭ ሆናሉ ማለት ነው። እንግዲህ እንደተለያዩ ጥናቶች ዘገባ ከሆነ በድብርት ጥናም ከተጠቁ ሁለት ሶስተኞቹ ራሳቸውን ስለማጥፋት በአንድም በሌላ ምክንያት ሊያስቡ ይችላሉ ከእነዚህ ውስጥ ከአስር አስራ አምስት ፐርሰንት ገደማዎቹ ደግሞ ይህንን ራስን ማጥፋት ነገር ይፈጽሙታል ማለት ነው። ስለዚህ ፋት ምጣኔው ከሌሎች ማህበረሰብ ክፍሎች ከፍ ያለ። ሌላም ደግሞ ስራቸው ላይ ከፍተኛ ሆነ ጫና ሊያሳድር ይችላል። እንግዲህ አንድ የአእምሮ መን የአእምሮ ቀናን ነው ለመባል በስራ ላይ በማህበራዊ ህይወት ላይ እና በሌሎች የህይወት ዘርፎች ላይ ከፍተኛ ተጽዕኖ ማድረሱ መለየት ይኖርብናል። አለበለዚያ በአእምሮ ህመም ደረጃ ላይ ሆን ይችላል ማለት ነው። ስለዚህ ማህበራዊ ጫናውን እጅግ ከፍ ያለ ይሆናል ማለት ነው። ሚፈልጉት ልክ ስራቸውን ላይሰሩ ይችላሉ። ፕሮዳክቲቭ ላይ ሆኑ ይችላሉ። ስለዚህ ኢኮኖሚካሊም ወይም ደግሞ ጫና ሊደስባቸው ይችላል። ቤተሰቦቻቸውን በሚገባው ልክ ላያግዙ ይችላሉ። ይሄ አምራች የተባለው ማህበረሰብ መስራት ካልቻለ ሀገሪቱ ላይ ከፍተኛ ሆነ ጫና ላይ ይችላል ማለት ነው የተወሰኑት ጉዳቶች እነዚህን ይመስላሉ በእርግጥ አሁን ከቅርብ ጊዜ ወዲህ ደግሞ እጅግ ብዙ ራስን ማጥፋት ዜናዎችም እየሰማን ነው ይሄ ነገር የሚዲያ ሽፋን ከማግኘት የመገናኛ ብዙሀን ከመኖሩ አንጻር ነው ወይስ እየጨመረ የመጣ ነገር ነው። በእርግጥም ይህንን ጉዳይ እንግዲህ እንደዚህ ነው እንደዛ ነው ለማለት የራሱ የሆነ ዳሰሳ ይፈልጋል። ምናልባት ግላዊ የሆነ አመለካከቴን እዚህ ጋር ማንጸባረቅ ይኖርብኛል። ምናልባትም በቅርብ ጊዜ ተደጋግመው የሚሰማቸው ራስን የማጥፋት ዜናዎች አንድም የሚዲያው ተጽዕኖ ቀላል የሚባል አይመስለኝም። ሲደመር ደግሞ ያው እንግዲህ ድግር ጠናንም ያው ጥናት ቢፈልግም ግን ያው የተወሰነ ጨምር አይነት ነገሮችን እናስተውላለን በእለት አይለት ስራችን ነው ስለዚህ የድብርት መጠኑ እየጨመረ በሄዱ ቁጥር አንደኛው የምንጠብቀው ነገር የራስን የመጉዳት ሀሳቦች ተደጋግመው ስለሚከሰቱባቸው ዲዛይን ዜናዎች ሊበዙ ይችላሉ ማለት ነው። እዚህ ጋር አጽኖ ሰጥች የመናገር መፈልገው ነገር የሚዲያዎቹ ዜናዎችን እንግዲህ በምንም ሳያጣሩ ወይም ደግሞ ምንም አይነት ሳንሱር ሳያደርጉ በተለያየ ሁነት ልቅ በሆነ ሁኔታ መንጠቃቸው በተለይ ሪስክ ላለባቸው ሰዎች ራስን ስለማጥፋት ስናስብ ፕሮቴክቲቭ ፋክተርና ፕሪድስፖዚንግ ፋክተር ወይንም ደግሞ አጋላጭ ምክንያቶችና አቃቢ ምክንያቶች ብለን እንከፍላቸዋለን። አቃቢ ምክንያቶች በደንብ በጥሩ ሁኔታ ያልነበሩላቸው ሰዎችን እንደ መገፋፋት ነው የምቆጥረው። ሱሳይድ ክላስተር ይባላል እና ሱሳይድ ክላስተር ምንድን ነው? በተለይ በሚዲያዎች ስለ ራስን ስለማጥፋት አብዝቶ በተነገረ ቁጥር ሰዎች ራሳቸውን የማጥፋት ምጣናቸው የተለያዩ ሁኔታዎች ይጨምር ይችላል የሚል ቲዮሪ ነው። ስለዚህ ማህበራዊ ሚዲያዎች እዚህ ጋር ጥንቃቄ እንዲያደርጉ መልካም ነው። እንግዲህ እየተነጋገርን ያለ ነው ስለ ድባቴ ነው። ወጣቶችን በትምህርት ቤት ውስጥ ሊሆን ይችላል፣ በከፍተኛ የትምህርት ተቋማት ውስጥ ሊሆን ይችላል፣ ለድባቴ እንዳይጋለጡ እነሱን የማብቃት ወይም መረጃዎች ሊያገኙ የሚችሉበት ሁኔታ እንዴት ነው ሊመቻቸው የሚችለው? ስለ ድብርት ሕመም ካነሳን አይቀር ወጣቱ ማህበረሰብ በደንብ ግንዛቤ ማስጨበጡ እጅግ በጣም ከፍተኛ የሆነ አስተዋጽኦ ይኖረዋል። ይህን ለማድረግ እንግዲህ የተለያዩ መንገዶችን መጠቀም እንችላለን። ለምሳሌ ለትምህርት ቤቶች ካውንስለሮች ይኖራሉ። እነሱን በደንብ እግዲህ ኃላፊነት በመስጠት እና በማውቃት ስለዚህ ጉዳይ በቂ የሆነ ግንዛቤ ህክምና ሲያስፈልጋቸው ህክምና ቦታ የሚያምሩበት ሁኔታ በማመቻቸት የቤተሰብ እገዛ በደንብ እንዲያገኙ በማድረግ በተጨማሪም ደግሞ የስነ አእምሮ ህክምና የሚሰጥባቸውን ቦታዎች በበቂ ሁኔታ በማስፋፋት እና ተደራሽ በማድረግ እነዚህ ነገሮች የበለጠ መከምን ግንዛቤ ማስጨበጥ ይቻላል ብዬ አስባለሁ። ሰዎችም እንግዲህ የስነ አእምሮ ህመም ሲያጋጥማቸው ወደ ህክምና ተቋማት መምጣትን መፍራት የለባቸው። እንግዲህ ብዙዎች የስነ አእምሮ ህክምና በየሆስፒታሎቹ ያለ አይመስላቸው። ግን እንደኔ መረጃ በተለይ በአዲስ አበባ ውስጥ ያሉ አብዛኛዎቹ የመንግስት ሆስፒታሎች ስፔሻሊስት ሐኪም ጀምሮ ሳይካትሪ ነርስ ድረስ በመቅጠር የስነ ልቦና ህክምናውን በመስጠት ላይ ይገኛሉ። እስከ ጤና ጣቢያ ድረስ ማለት ነው። ስለዚህ የትኛውም አይነት የስነ አእምሮ ምልክቶችን ሲያሳዩ ወደ ጤና ተቋማት በመሄድ ህክምናውን ማግኘት እና የተሻለ ህይወትን መምራት ይችላሉ ብዬ መልዕክት ማስተላለፍ ፈልጋለሁ። እሺ፣ ዶክተር እስጢፋኖስ ስለነበረን ቆይታ እጅግ አብዝቼ የማመሰግነው። እሺ፣ አመሰግናለሁ። ጋቢና ቪኦኤ ይቀጥላል። በመቀጠል ደግሞ ሳምንታዊውን የስፖርት መሰናደው ኬኔዲ አባታ ያቀርብልናል። አትሌት ያለምዘርፍ የኋላው በ10 ኪሎ ሜትር የያዘችው የዓለም ክብረ ወሰን በዓለም አትሌቲክስ ጸድቋል። አትሌቷ ከ10 ወራት በፊት የካቲት ወር ላይ በስፔን ካስቴሎን በተካሄደ የ10 ኪሎ ሜትር ሩጫ 29 ደቂቃ ከ14 ሰከንድ በመሮጥ የዓለም ክብረ ወሰንን በእጇ ማስገባቷ ይታወቃል። በዚህም የዓለም አትሌቲክስ አጽድቆት የነበረውን ኬንያዊቷ ጆይስሊን ጄፕኮስኬ በ2017 ፕራግ ላይ የያዘችውን ክብረ ወሰን በ29 ሰከንዶች፣ እንዲሁም ትውልደ ኢትዮጵያዊቷ ባህሬናዊት አትሌት ቃል ኪዳን ገዛሀኝ በ221 በ29 ደቂቃ ከ38 ሰከንድ የያዘችውን ክብረ ወሰን በ14 ሰከንዶች አሻሽላለች። የዓለም አትሌቲክስ ምርመራውን አጠናቆ የዓለም ዘርፍ ያስመዘገበችውን ክብረ ወሰን መመዝገቡን ሐሙስ ዕለት ነው ያስታወቀው። ክብረ ወሰኑን በሰበረችበት ወቅት በእግሮቼ የዓለም ክብረ ወሰን እንዳለ አውቄ ነበር። እናም በቅርብ ጊዜ ውስጥ ክብረ ወሰኑን ሊሞክሩ ለሚፈልጉ አትሌቶች ፈታኝ ስራ መስራት እፈልግ ነበር ስትል መናገሯንም ድርጅቱ በድረ ገጹ ባወጣው ዘገባ አስታውቋል። Oh, oh, የእንግሊዝ ፕሪምየር ሊግ ከዓለም ዋንጫ በኋላ ዛሬ በቦክሲንግ ዴይ ተጀምሯል። የካታሩ የዓለም ዋንጫ ከመጀመሩ በፊት በፕሪምየር ሊጉ የተካሄደው የመጨረሻ ጨዋታ እሁድ ህዳር አራት ማንቸስተር ዩናይትድ ከፉላም ጋር ያደረጉት ነበር። በውድድር ዘመኑ የመጀመሪያዎቹ 14 ጨዋታዎች 37 ነጥቦችን ሰብስቦ ከፊት በመሰለፍ ሊጉን በመምራት ላይ የሚገኘው አርሰናል እስካሁን በሁለት ጨዋታዎች ብቻ ነው ነጥብ የጣለው። ከነዚህም በአንዱ አቻ ሲወጣ ከማንቸስተር ዩናይትድ ጋር ባደረገው ጨዋታ ብቻ ተሸንፏል። ጥ የፕሪምየር ሊግ አጀማመር አርሰናሎች ከ20072008 የውድድር ዘመን ወዲህ ገናን የሊጉ የበላይ ሆነው ሲያሳልፉ ይህ የመጀመሪያቸው ነው። በአውሮፓውያኑ የገና ማግስት ዛሬ በቦክሲንግ ዴይ አርሰናል ከዌስትሃም ጋር የሚያደርጉትን ጨዋታ ጨምሮ ሰባት ጨዋታዎች የሚካሄዱ ሲሆን በአለም ዋንጫ ምክንያት የተቋረጠውን ጊዜ ለማካካስ በቀጣይነት የተጨናነቀ መርሃ ግብር እንደሚኖር ታውቋል። ሌሎች ተወዳጅ የአውሮፓ ሊጎችም በዚህና በሚቀጥለው ሳምንት ወደ ውድድር ይመለሳሉ። የስፔን ላሊጋ የፊታችን ሐሙስ በሚደረጉ ጨዋታዎች ሲጀመር የጣሊያን ሴሪያ ደግሞ ረቡዕ ታኅሳስ 26 ይጀምራል ተብሏል። የጀርመን ቡንደስ ሊጋ ዘጌት ብሎ ጥር 12፣ የፈረንሳይ ሊግ አንድ ደግሞ ጥር 20 የሚጀመሩ ይሆናል። ሐሙስ ዕለት ይፋ በሆነው የፊፋ የዓለም ሀገራት የደረጃ ሰንጥረዥ ብራዚል የመሪነት ደረጃዋን ስታስጠብቅ ሞሮኮ ብዙ ደረጃዎችን አሻሽላለች። ሀያ ሁለተኛውን የፊፋ የዓለም ዋንጫ አርጀንቲና ብታነሳም በደረጃ ሰንጥረሹ ግን የብራዚልን ቦታ መንጠቅ አልተቻላትም። በዓለም ዋንጫ ውድድሩ በክሮሽያ ተሸንፋ ከሩብ ፍጻሜ ያላለፈችው ብራዚል በጥቂት የነጥብ ልዩነት በአንደኝነት የመሪነቱን ቦታ ስታስቀጥል የዋንጫው ባለቤት አርጀንቲና አንድ ደረጃ በማሻሻል ሁለተኛ ደረጃ ላይ ተቀምጣለች። የዓለም ዋንጫ ተፋላሚዋ ፈረንሳይም አንድ ደረጃ አሻሽላ ሶስተኛ ደረጃ ላይ ትገኛለች። ሁለተኛ ደረጃ ላይ የነበረችው ቤልጅየም ወደ አራተኛነት ስትወርድ እንግሊዝ በአምስተኛ ደረጃዋ ጸንታለች። በዓለም ዋንጫው ሶስተኛና አራተኛ ደረጃን ይዘው ያጠናቀቁት ክሮኤሽያና ሞሮኮ ብዙ ደረጃዎችን ማሻሻል ችለዋል። ክሮኤሽያ አምስት ደረጃዎችን አሻሽላ ሰባተኛ ደረጃ ላይ ስትቀመጥ ሞሮኮ አስራ አንድ ደረጃዎችን ከፍ ብላ አስራ አንደኛ ደረጃ ላይ ትገኛለች። ሌላዋ የአፍሪካ ሀገር ካሜሩን አስ ደረጃዎችን አሻሽላ ሰላሳ ሶስተኛ ደረጃ ላይ ተቀምጣለች። ኔዘርላንድ ስድስተኛ፣ በዓለም ዋንጫው ያልተሳተፈችው ጣሊያን ስምንተኛ፣ ፖርቹጋል ዘጠነኛ፣ ስፔን ደግሞ ሶስት ደረጃ ዝቅ ብላ አስረኛ ደረጃን በመያዝ እስከ አስር ያሉ ሀገራት ውስጥ ተካተዋል። ኢትዮጵያ በሐሙሱ የፊፋ የዓለም ሀገራት የደረጃ ሰንጠረዥ አንድ መቶ ሰላሳ ስምንተኛ ደረጃ ላይ ነው የተቀመጠችው። በመጨረሻም ሊዮኔል ሜሲ ከፒኤስጂ ጋር ያለውን ኮንትራት ማራዘሙ ተዘገበ። የዓለም ዋንጫ አሸናፊው ሊዮኔል ሜሲ ከፓሪስ ሴን ጀርሜን ጋር ቢያንስ ለ2023 24 የውድድር ዘመን የሚያቆየው ስምምነት ላይ መድረሱን የፈረንሳዩ ዕለታዊ ጋዜጣ ለፓሪሲየን ረቡለት አስነብቧል። የሰባት ጊዜ የባለንዶሮ አሸናፊው የ35 ዓመቱ አርጀንቲናዊ አጥቂ ሀገሩ ፈረንሳይን በማሸነፍ የዓለም ዋንጫን እንድታነሳ ረድቷል። የካታሩ የዓለም ዋንጫ እየተካሄደ በነበረበት በታህሳስ ወር መጀመሪያ ላይ ሜሲ ቢያንስ ለአንድ ተጨማሪ የውድድር ዘመን ከክለቡ ጋር እንዲቆይ ስምምነት ላይ ተደርሷል ሲል ጋዜጣውን ጠቅሶ ሮይተርስ ዘግቧል። ፒኤስጂ የተጫዋቹን ኮንትራት ስለማራዘሙ እስካሁን በይፋ ያለው ነገር የለም። የፓሪስ ሴን ጀርሜን ፕሬዚደንት ናስር አልክላፊ ከጥቂት ቀናት በፊት በሰጡት አስተያየት ሜሲ በክለቡ ቆይታው ደስተኛ መሆኑን ገልጸው ከዓለም ዋንጫው በኋላ ስለ ኮንትራት ማራዘሚያ ውይይቶች እንደሚደረጉ ተናግረዋል። በዚህ የውድድር ዘመን በሁሉ ጨዋታዎች ለፒኤስጂ 12 ግብ ያስቆጠረውና 14 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለው ሜሲ በአውሮፓውያኑ 2021 ነበር ከባርሴሎና በሁለት ዓመት ኮንትራት ወደ አሁኑ ክለቡ ያመራው። በዚህ ሳምንት መጀመሪያ ላይ የባርሴሎና ፕሬዚደንት ጆዋን ላፖርታ ሜሲ 21 ዓመታትን ወዳሳለፈበት የስፔኑ ክለብ ቢመለስ ደስ ይለኛል ብለዋል። ይሁን እንጂ ባርሴሎና ሜሲን መልሶ ለማስፈረም ከተጫዋቹ ጋር ያደረገው ንግግር የለም። ከምን ጊዜም ምርጥ ተጫዋቾች አንዱ የሆነው ሜሲ በ13 ዓመቱ ለተቀላቀለበት ክለብ ባርሴሎና በ778 ጨዋታዎች 672 ጎሎችን አስቆጥሯል። አሁን ለሚጫወትበት የፈረንሳዩ ክለብ ፒኤስጂ ከአንድ ዓመት አማራጭ ጋር የአንድ ዓመት ውል ለመፈራረም አዲስ ስምምነት የተደረሰው በፒኤስጂ የእግር ኳስ ዳይሬክተር ሉዊስ ካምፖስ እና በሜሲ አባት ጆርጅ መካከል ለአራት ወራት ውይይት ከተደረገ በኋላ ነው ተብሏል። አርጀንቲና ፈረንሳይን በመለያ ምቶች በማሸነፍ ለሶስተኛ ጊዜ ሻምፒዮን መሆኗን ተከትሎ ሜሲ የውድድሩ ኮከብ ተጫዋች ተብሎ መመረጡ የሚታወስ ነው። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። I wanna leave it all behind for my lady love. I used to run around without a clue, just trying to have fun. But I never thought I'd meet someone like you, yeah. But then you came from out of nowhere and caught me with your stare, and now my carefree days aren't through and i can't sleep at night without you by my side and i don't wanna go if you're not along for the ride i used to be so free but now my hands are tied and i don't want you አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታም ስዩም፣ በምስልና በድምፅ ቅንብሩ ደግሞ ኤልያስ አስባለ። አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ምሽት። My lady love. If I coulda stopped myself from falling, falling. Then maybe